የተባበሩት መንግስታት የንግድና ልማት ተቋም በመጻረ ቃሉ አንክታድ በአፍሪካ የዕዳ ጫናን እና ልማትን በሚመለከት አዲስ ዘገባ ወጥቷል። የመዋለን ዋይ ፍሰት የአጠቃቀም ዘዴ የአገራት ውህደትና የንግዱ ዘርፍ ኃላፊዋ ሎራ ፓይዝ ስለ ዘገባው የሚሉት የዘንድሮው የዘገባ ጥራዝ አፍሪካ ውስጥ እየጨመረ ስለመጣው እዳ እና ለልማት የሚደረገውን የፋይናንስ ድጋፍ ይመለከታል። ይህንን የጥናት ጥራዝ በየሀገራቱ አዲስ አበባን ጨምሮ ያሰራጨነው ነው። ከአፍሪካ አባል ሀገሮች አንዳንዶቹ ኢትዮጵያን ጨምሮ ለመቀላቀል ጊዜ ወስደዋል። ለዚህ ምክንያት እንደሌለው በዓለም አቀፉ ድርጅት ሕግ መሰረት ተፈጻሚ እንደሚሆን አክለው አስረድተዋል። አዝ ዩ ኖው አንክታድ ኢዝ ፓርት ኦፍ ዘ ዩናይትድ ኔሽንስ። እንደሚታወቀው አንክታድ የተባበሩት መንግስታት አካል ነው። ማንኛውም ሀገር ወይም መንግስት አባል እና የዚህም አካል መሆን በተባበሩት መንግስታት በተደነገገው መሰረት መሆን የሚችልበት አንቀጽ ተቀምጧል። ስለዚህ መሰረቱ ይህ እስከሆነ በንግዱ ዘርፍና በልማት አኳያ ለሚደረገው እንቅስቃሴ ሁሉ ተሳታፊ ይሆናል ማለት ነው። መስፈርት የለውም፣ እውቅና የተሰጠው የዓለም አቀፉ ተቋም አባል እስከሆነ ድረስ። ዘንድሮ አባል ሀገራቱ ከ190 በላይ በመሆናቸው በተቋማችን የአንግታድ የሥራ ውጤት ባልደረባ ተሳታፊ ይሆናል። የመዋለ ንዋይ ፍሰትን በሚመለከትና የባለሀብቶች በልማት ዘርፉ መሳተፍ እንደ ኢትዮጵያ ለመሳሰሉት ሀገሮች የዳጫናውን ለመቅረፍ ተቋሙ አንክታድ እንዴት ነው የሚያጤነው? በመልማት ላይ የሚገኙ ሀገራት እንደ ኢትዮጵያ ለመሳሰሉት ለምሳሌ ድጋፍ እናደርጋለን፣ ጥናት ምርምር፣ እና የመመሪያ ቀረጻ የምክር አገልግሎት እናበረክታለን። በዚህ በዘንድሮ እትም ውስጥ ኢትዮጵያን ጨምሮ ለመሳሰሉት ሀገሮች ሰዎች ለንባብ በቅተዋል። የአማራጭ መንገድ ለልማቱ የሚበጅ ዘዴ ጠቁመናል። የዕዳ ጫናን ብቻ በሚመለከት ሳይሆን ለልማቱ የሚሆን የፋይናንስ አማራጭና በሽርክና ለመስራት በሚያስችለው መንገድ የውጭ ምንዛሬን በሚመለከትና ሕጋዊ ባልሆነ መንገድ የገንዘብ ዝውውርንም በሚመለከት ይሆናል። ስለዚህ የበለጸጉ ሀገሮች በእዳ ጉዳይ ላይ ብቻ የሚያተኩሩ ሳይሆን የፋይናንስ አቅምን በማጎልበት የሚሳተፉ እንዲሆን የምንሰራበት ብልሃት ነው። በምርት ላይ ያልተመሰረተ የልማት እድገት እንዴት ይመጣል ብሎ ድርጅቱ ያምናል። ሎራ ፓይዥ የሚሉት ምርት ሳይኖር ወደ ልማት አቅጣጫማ ማተር አስቸጋሪ ነው። አንድ አገር የተፈጥሮ ሀብት ሳይኖረው ጥቂትም አይደሉም ውጤታማ የሆኑ አሉ። ለምሳሌ ስዊትዘርላንድን ብንወስድ የተፈጥሮ ሀብት የሌላት ሀገር በአገልግሎቱ ዘርፍ በሚደረገው እንቅስቃሴ እና አብሮ ተዛማጅ በሆኑ ተግባራትን በማጎልበት የሰው ኃይል ሥልጠናን በመስጠት እድገታቸውን አስመስክረዋል። ጌታቸው ተድላለ ጊዮርጊስ ጊርጊስ ለዶይቼ ቨለ ራዲዮ ከአዲስ አበባ።